መጽሐፍ ቅዱስ ለሕፃናት አቅራቢዎች። የኢየሱስ ክርስቶስ መወለድ። ከብዙ ዓመታት በፊት እግዚአብሔር ድንግል ወደ ሆነችው ማርያም ወደምትባል አይሁዳዊት ሴት መልአኩ ገብርኤልን ላከው። እንዲህ አላት፣ ድንግል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ። እሱ የእግዚአብሔር ልጅ ይባላል፣ ለዘላለምም ይነግሣል። ይህ እንዴት ሊሆን ይችላል? በሚል ይቺ ሴት ጠየቀችው። ከማንም ሰው ጋር አልነበርኩም አለችው። መልአኩም ሕፃኑ የመጣው ከእግዚአብሔር ዘንድ ነው፣ ከሰው አባት የተገኘ ልጅ አይደለም አላት። መልአኩም ለማርያም እንዲህ አላት፣ ዘመድሽ ኤልሳቤጥ ጸንሳለች፣ ይህ ታምር ነው ብሎ ማርያምም ዘመዷን ኤልሳቤጥን ልትጎበኝ ሄደች። ሁለቱም በጋራ እግዚአብሔርን አመሰገኑ። ማርያም ዮሴፍ ለሚባል ሰው ታጭታ ነበር። ማርያምም እንደ ጸነሰች በሰማ ጊዜ ዮሴፍም በጣም አዘነ። ከሌላ ሰው ልታረግዝ እንደምትችልም አሰበ። መልአኩም በሕልሙ ተገልጦለት ዮሴፍ ሆይ ይህ ሕፃን የተጸነሰው በሰው ፈቃድ ሳይሆን በእግዚአብሔር ነውና ማርያምን ለመውሰድ አትፍራ አለው። ዮሴፍም ማርያምን ይረዳት ነበር፣ ሕፃኑን ኢየሱስንም ይንከባከበው ነበር። ዮሴፍም እግዚአብሔርን አመነው፣ ታዘዘውም። በተጨማሪም የሃገሪቱንም ሕግ ይታዘዝና ለሕጉም ይገዛለት ነበር። ምክንያቱም አዲስ ሕግ ከመውጣቱ የተነሳ ማርያምና ዮሴፍ አገራቸውን ለቀው ወደ ሌላ አገር ተሰደዱ። ቤተልሔምም በደረሱ ጊዜ ታክስ ወይም ግብር ከፈሉ። ማርያም ልጅ የመውለጃዋ ጊዜ ደረሰ። ነገር ግን ዮሴፍ የምትወልድበትን ምቹ ቦታ ሊያገኝ አልቻለም። ሁሉም ክፍት የሚመስሉ ቦታዎች ሁሉ ሞልተው ነበር። ዮሴፍም በመጨረሻ የከብቶችን በረት አገኘ። በዚያም ሕፃኑ ኢየሱስ ተወለደ። እናቱም ሕፃኑን በከብቶች በረት ውስጥ አስተኛቸው። ይህ ስፍራ የእንስሳት ማደሪያና መኖአቸው የሚቀመጥበት ስፍራ ነበር። በአቅራቢያው መንጋቸውን የሚያሰማሩ እረኞች ነበሩ። የእግዚአብሔር መልአክም ወደ እነርሱ ቀርቦ ድንቅ ዜና የምሥራች ነገራቸው። ዛሬ በዳዊት ከተማ አዳኝ የሆነው ክርስቶስ ኢየሱስ ተወልዶላችኋል፣ ሕፃኑን በከብቶች በረት በግርግም ተኝቶ ታገኙታላችሁ ብሎ ነገራቸው። ወዲያው የሚያበሩ መላእክትም ተገልጠው እግዚአብሔርን እንዲህ ያሉ ያመሰግኑት ነበር። ክብር በላይ በሰማይ በታችም በምድር ለእግዚአብሔር ይሁን ሰላምና በጎ ፈቃድ በምድር ሁሉ ላይ ይሁን አሉ። እረኞቹም እየሮጡ የተባለበት ስፍራ ደረሱ። ሕፃኑንም ካዩት በኋላ ላገኙት ሰው ሁሉ መልአኩ ስለ ኢየሱስ ወይም ስለ ሕፃኑ የነገራቸውን ሁሉ እውነት እንደሆነ መናገር ጀመሩ። ከአርባ ቀናትም በኋላ ማርያምና ዮሴፍ ሕፃኑን ወደ ኢየሩሳሌም ቤተ መቅደስ መልሰው አመጡት። ስምዖን የሚባል ሰውም አገኙ። እሱም ስለ ሕፃኑ እግዚአብሔርን አመሰገነ። ሌላው የእግዚአብሔር አገልጋይ ሐናንያ የሚባል ሰውም ለእግዚአብሔር ምስጋናን አቀረበ። ሁለቱም ኢየሱስ የእግዚአብሔር ልጅ እንደሆነ ያውቁ ነበር። ሊመጣ ያለው መሲህ ነው አሉ። ዮሴፍም ሁለት ወፎችን መስዋዕት አደረገ። ይህም እግዚአብሔር ከሰጣቸው ሕግ ውስጥ አንድ ሰው ልጅ ሲወልድ ማቅረብ ያለበት መስዋዕት ነው። ከጥቂት ጊዜያት በኋላም አንዲት ኮከብ ጠቢባንን የመራች ህፃኑ ተወለደ ወደ ተባለበት ወደ ኢየሩሳሌም አደረሰቻቸው። የተወለደው የአይሁድ ንጉስ ወዴት አለ ሲሉ ጠየቁ። እርሱንም ልናመልከው እንፈልጋለን አሉ። እኚህ ጠቢባን ሰዎች ያሉትን ሁሉ ንጉስ ሄሮድስ ሰማ። እርሱም ተረበሸና ኢየሱስን መቼ እንዳገኙት ጠየቃቸው። እኔም እሱን ላመልከው እፈልጋለሁ አላቸው። ነገር ግን ውሸቱን ነበር፣ ሊገድለው ይፈልግ ነበር። ከሕፃኑ ልጅ ጋር ወደሚኖሩበት ወደ እነ ማርያም ቤት ኮከቧ ጠቢባኑን መርታ አደረሰቻቸው። ወድቀው ሰገዱለት። በኋላ ያመጡለትን የከበረ ስጦታ እጅ መንሻ ለሕፃኑ ሰጡት። እግዚአብሔር ጠቢባኑን በማስተዋል ወደ ቤታቸው እንዲመለሱ ነገራቸው። ሄሮድስም ስለ ተቈጣ፣ ሕፃኑንም ሊገድለው ወስኖ ነበርና በቤቴልም የሚገኙትን ወንድ ሕፃናቶች በሙሉ አስገደለ። ነገር ግን ሄሮድስ የእግዚአብሔርን ልጅ ሊያገኘው ፈጽመው አልቻለም። በዚያም አስጠነቀቃቸው። ዮሴፍ ማርያምን ይዘ ወደ ግብፅ ሂድ አለው። ንጉሥ ሄሮድስ ከሞተ በኋላ ዮሴፍ ሚስቱን ማርያምንና ኢየሱስን ከግብፅ ወደ ቤቴሌም መልሶ ይዟቸው መጣ። እነርሱም በገሊላ ባሕር አጠገብ በምትገኝ ናዝሬት በምትባል ትንሽ ከተማ ውስጥ ይኖሩ ነበር። የኢየሱስ ክርስቶስ መወለድ። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ከምዕራፍ 1 እስከ 2 እና የሉቃስ ወንጌል ከምዕራፍ 1 እስከ 2 ነው። የቃለ ፍቺ ያበራል መዝሙረ ዳዊት 119 ቁጥር 130 መጨረሻ። ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለ ሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኃጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኃጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኀጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመነን እኛም በኢየሱስ አዳኝነት ብናምን እና ኀጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል። ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲበሉት። ጌታ ኢየሱስ ሆይ፣ አንተ አምላክ እንደሆንክ አምናለሁ። ነገር ግን ለእኔ ኀጢአት ለመሞት ስትል ሰው ሆነ። አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኀጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ከአንተ ጋር ለዘላለም ለመኖር ወደ አንተ እመጣለሁ። ለአንተ እንድኖርና እንደ ልጅ እንድታዝዝር ዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3 16